ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ተጀምሯል። እንደተለመደ ሁሉ ታክሲዋ ሞልታለች። ሱራፌል ሽፈራውም እዚህ ጋቢና ከጎን ያብሮኛለ። ሰላም እንደምናመሻችሁ የተከበራችሁ አድማጮቻችን። ዛሬ በመላው አሜሪካ የነጻነት ቀን እየተከበረ ነው። ይህንን በማስመልከት ምርጥ ምርጥ ሙዚቃዎችንና ስለ ነጻነት ቀንም የተለያዩ ዝግጅቶችን ይዘን እንቀርባለን። በዛሬው ዝግጅት ሰብአዊ መብቶች ጉባኤ ሰመጉ በአዲስ አበባ ከተማ እና አካባቢው ዜጎችን ከቤት ንብረት የማፈናቀል ድርጊት ይቁም ሲል ጥሪ ያቀረበ፣ በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ሕይወት አለ፣ አካል እየጎደለ ነው። ሕጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ በደህና ቤት መኖር መብታቸው ሁሉ እየተጣሰ ነው። በአዳማ በደረሰ ከፍተኛ ጎርፍ ሁለት ሰው መሞታቸው ተነገረ። ቤተሰብ የሌላቸው ልጆች አሉ። ቦይ ውስጥ የሚያድሩ ልጆች አሉ። እስካሁን የተረጋገጠው ሁለት ልጆች ተወስዷል የሚባል ነው። እነሱም ያው ተገኝቶ ወደ ሆስፒታል ተወስዷል የሚል ወሬ ነው። እሱን አላየውም በርግጥ በአይኔ። ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን 244ኛ የነጻነት በዓል ዛሬ ሐምሌ አራት ቀን እያከበረች ነው። ዋይት ሀውስ ጋር ሄደን ባርበኪው እያደረግን ነው የምንበላው፣ እንደምናየው። እንደዛ ካልሆነ ቤተሆነን ባርበኪው እናደረጋለን። በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፏል። በመላው ሀገሪቱ የሚገኙ ዜጎች ሰልፍ በመሰለፍ ርችት በመተኮስ የሙዚቃ ስራዎችና ጨዋታዎች በማቅረብም ያከብሩታል። ሁሉንም ከፕሮግራማችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ዛሬ ሳውዲ አረቢያ ጀዳ ከተማ በሚገኘው የዩናይትድ ስቴትስ ቆንስል አጠገብ አንድ አጥፍቶ ጠፊ ቦምብ መፈንዳቱን የሳውዲ የአገር ግዛት ሚኒስቴር አስታወቀ። ሚኒስትሩ እንዳለው የጥበቃ ዘቦቹ ሰውየውን ተጠራጥረውት ሲቀርቡት የታጠቀውን ቦምብ አፈንድቶ ፈንጂውን ራሱን አጥፍቶ ጠፊውን የገደለው ሲሆን ሁለት የጥበቃ ሰራተኞች መጠነኛ ጉዳት ደርሶ ባቸው ሐኪም ቤት ተወስደዋል። በሳውዲ የዩናይትድ ስቴትስ ኤምባሲ በቆንስላው ሰራተኞች ላይ ምንም አይነት ጉዳት አለመድረሱም ታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔቴንያሁ ከሳህራ በታች ባለው የአፍሪካ ክልል በአራት ሀገሮች በሚያደርጉት ጉብኝት ዛሬ ዩጋንዳ ገብተዋል። በዚያ ጠቅላይ ሚኒስትር ኔቴንያሁ እንደ አውሮፓውያን አቆጣጠር በ976 ዓ ም ወንድማቸው የተገደሉበትን የኢንተቤ አውሮፕላን ጣቢያ የታጋቾችን የማስለቀቅ እርምጃ አርባኛ ዓመት መታሰቢያም ያከብራሉ። ኔቴንያሁን የያዘው አውሮፕላን ያረፈው በ976 ዓ ም በዛሬዋ ዕለት ሀምሌ አራት በተጠለፈው የፈረንሳይ አየር መንገድ አውሮፕላን ውስጥ ታግተው የነበሩትን ከአንድ መቶ በላይ መንገደኞችና የአውሮፕላኑን ሰራተኞች የእስራኤል ኮማንዶዎች ባስለቀቁበት በኢንቴቤው አውሮፕላን ማረፊያ ነው። የኢራቅ ባለስልጣናት እንዳስታወቁት ትናንት እሁድ በዋና ከተማዋ ባግዳድ በደረሰው መኪና ላይ የተጠመደ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 149 ሰው ተገድሏል። በባግዳድ ካራዳ ቀባይ ሰብ በሚበዛበት የንግድ አካባቢ ሺያ እስልምና ተከታዮችን ኢላማ አድርጎ ነው ጥቃቱን ያደረሰው። እኛንን ሲል ራሱን የእስልምና መንግስት ብሎ የሚጠራው ቡድን ኃላፊነቱን ወስዷል። ይህ የትናንቱ ጥቃት በዋና ከተማዋ ባለፈው አንድ አመት ውስጥ ከደረሱት ሁሉ ቁጥሩ የበዛ ህዝብ የተገደለበት መሆኑም ተገልጧል። በሀገሪቱ በአስር አመታት ውስጥ ከደረሱት ከባድ የቦምብ ጥቃቶች አንዱ በሆነው በትናንቱ ጥቃት ቢያንስ አንድ መቶ ዘጠና ሁለት ሰዎች ቆስለዋል። አድማጮች ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። እየተከበራችሁ አድማጮቻችን የጋቢና ጉዟችን ይቀጥላል። የምናስተናግዳችሁ እኔ ሱራፌል ሽበራውና ጽዮን ግርማ ነን። አብረን ካድማስ እንሻገር እንላችኋለን ጋቢና የእለቱ የመጀመሪያ ዘገባችን ወደ አዲስ አበባ ያሻግረናል። የሰብአዊ መብቶች ጉባኤ ሰመጉ በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል ድርጊት ይቁም ሲል ጥሪ ያቀረበ፣ እየተፈጸመ ያለው ድርጊትም ሕገ መንግስቱን የጣሰ ነው በማለት ባወጣው አስቸኳይ መግለጫ አስታውቋል። ዝርዝር ሁኔታውን መርምሮ ተጨማሪ መግለጫ እንደሚሰጥም ይፋ አድርጓል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከውን ዘገባ ዝርዝሩን ይዟል። የሰመጉ ወይም ሰብአዊ መብቶች ጉባኤ አስቸኳይ መግለጫ እንደሚለው በአዲስ አበባ በተለያዩ ክፍለ ከተሞች ዳርቻና አካባቢ በተለያየ መንገድ ቦታ ይዘው ቤት ሰርተው ቤተሰብ መስርተው ኑሮአቸውን በሚገፉ ዜጎች ላይ ሰሞኑን እየተፈጸመ የሚገኘው ድርጊት ህገ መንግስቱንና ኢትዮጵያ የተቀበለቻቸውን የተለያዩ ዓለም አቀፍ ስምምነቶችንና ድንጋጌዎችን የጣሰ ነው ብሏል። ቀደም ሲል ዜጎችን ከመኖሪያ ቤታቸው ማፈናቀልን በመቃወም በተለያዩ ጊዜያት መግለጫ ማውጣቱን ያስታወሰው ይህ አስቸኳይ መግለጫ አሁን እየተፈጸመ ነው ያለው ድርጊት ግን መንግስት ለችግሩ ለህገ መንግስታዊ ግዴታዎቹና ለሰመጉም ጉትጎታ በቂ ትኩረት እንዳልሰጠ የሚያሳይ ነው ብሏል። የሰመጉ ዋና ዳይሬክተር አቶ ብዝአት ተረፈ በተለይ ለቪኦኤ በሰጡት ቃለ ምልልስ ድርጊቱ ከሰብአዊ መብቶች አያያዝ አኳያ ያለውን አንድምታም ዘርዝረዋል። በመፍትሄ አወሳሰዱ ላይ የኃይል እርምጃ በመውሰድ ምክንያት የሚጠፋ ህይወት አለ ስንት አካል እየጎደለ ነው። ህጻናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ ደህና ቤት መኖር መብታቸው ሁሉ እየተጣሰ ነው እና በመፍትሄ አወሳሰዳችን ላይ ከትዕግስት እና ከህጋዊነት የዘለለ እርምጃ በወሰድን ቁጥር ለሌላ ከፍተኛ የሰብአዊ መብት ጥሰትና ሰብአዊ ቀውስ እየዳረግን እየተዳረግን ስለምንገኝ ቆም ብለን አሁንም ባለበት ነገሮን ቶሎ ተቆጣጥረ ነው። ከዚህ የከፋ ነገር እንዳይፈጠር ነው። ይህ ሕገ ወጥ ናቸው በሚል ምክንያት በአዲስ አበባ ከተማ ዳርቻዎች በመንግስት የሚፈጸሙ የማፍረስ እርምጃን ተከትሎ አያሌ ንብረት እንደወደመ በሕይወትም ላይ ጉዳት እንደደረሰ በተለያዩ የዜና ማሰራጫዎች ተነግረዋል። ይህ አስቸኳይ ጋዜጣዊ መግለጫ በሚል ርዕስ ሲወጣ ለሰመጉ ልዩ ምክንያት እንዳለው አቶ ብጻተ ጠቁመዋል። ወደፊት ዝርዝሩን እና የአንዳንዱን ነገር እናነሰዋለን። አሁን ግን በጣም አጣዳፊ በመሆኑ ምክንያት በርካታ በአስር ሺዎች የሚቆጠሩ ዜጎችን አደጋ ላይ የጣለ ችግር በመፈጠር ላይ ነው። በተለይ ደግሞ የክረምት ወቅት ነው፣ የዝናብ የብርድ ወቅት ነው እና በዚህ ጊዜ ይህንን እርምጃ መውሰዱ በራሱ ሌላ የከፋ ችግር ስላስከተለ ዝርዝር መጠናት እስከምናደርግ ድረስ ልንጠብቅ አይገባንም፣ ከችግሩ አጣዳፊነት አንጻር ብለን ጠቅለል ያለ መረጃ ነው ያወጣ ነው። አስቸኳይ መግለጫው በማጠቃለያ ላይ መንግስት በግጭቱ ለዜጎች ሕይወት መጥፋት አካል መጉደልና ንብረት መውደም ተጠያቂ የሆኑ አካላትን ለፍርድ እንዲያቀርብ ጉዳዩን የአዲስ አበባ መስተዳደር አሁንም በትዕግስትና በሰከነ መልኩ ሕዝቡን በማወያየት እና ለዜጎች ተለዋጭ የመኖሪያ ቦታ በማመቻቸት ሰላማዊ መፍትሄ እንዲሰጠው ጉዳዩ በጥንቃቄ ተጠንቶ ካሳ ለሚገባቸው ሁሉ እንዲከፈል እንዲደረግ ቤታቸው ለፈረሰባቸውና በየቦታው ተበትነው ለሚገኙ ዜጎች የአዲስ አበባ ከተማ አስተዳደርና ጉዳዩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሁሉ ህጋዊ፣ ሰብዓዊና ቁሳቁሳዊ እገዛ፣ እርዳታና መፍትሄ እንዲሰጧቸው ሰመጉ ጥሪውን ያቀርባል ብሏል። ህገ ወጥ ናቸው በሚል ምክንያት ቤት ከሚፈርስባቸው አካባቢዎች ነፋስ ስልክ፣ ላፍቶና ቀርሳ ኮንቶማ የሚባሉ አካባቢዎች ይገኛሉ። ቪኦኤ በስልክ ያናገራቸው ሁለት ሰዎች ተፈጽሞብናል የሚሉትን በደል ዘርዝረዋል። ትዕግስት እባላለሁ ያሉኝ ሴት ባላቸውን በኤች አይቪ ኤድስ ያጡ እንደሆኑና አራት ልጆቻቸውን ለብቻቸው እንደሚያሳድጉ ነው የነገሩኝ። እኔ አሁን ላፍቶ ክፍለ ከተማ እዛ አሁን የሚፈርስበት ቦታ ነው ያለሁት። አምስት ቀን ነው መድኃኒት ሞታል። አራት ልጆች ይዤ ባለቤቴ ሞቶ በኤች አይ ቪ እኔ ልብስ ሳጥብ እንጀራ ስጋግር ያስተዳደርኩትን በስለ ሰዓት እንኳን ሀምሳ ሀምሳ ብር ሸጭ እንኳን ዳቦ መግዣ ቤት ሆነ የሰሩት መቼ ነው? ዘጠና ሰባት ነው የሰራሁት። ሁለተኛ ጊዜ መሰርቱ ነው ባለፈውን ፈርሶብኝ ችግር የለም ስሪ ተብዬ የሰራሁት ዶክሜንት ሁሉ ቀበሌ ገብቷል። እና የነራሰዩ ለአፍራሾቹ አሳየው ምንም የምናውቀው ነገር የለም ከእናንተ ጋር ንግግር የለንም ብሎ እንኳን ሌላ ቀር አቶ መኮንን ነጋሽ የሚባሉትም በቅርሳ ኮንቶማ ቤት ነበረኛሉኝ ተመሳሳይ ችግር እንዳለባቸው ነግረውኛል።

ഞാൻ നിങ്ങൾക്ക് സിനിമ അനാമരരോം ലേഖമനയേ ስላቸው በቃ ምንም የምናውቀው ነገር የሚሄድና የምታመለክትበት አመልክታሉ። መቼ ነው ደግሞ ሆኖ የሰሩት? ሁኔቱ የዘጠና ስድስት ነው የሰራሁት። እኔ ምንድን ነው ያለሁት? ተስፋ ምንም ተስፋ የለኝ። መንግስት እንዳደረገኝ ያድርገኝ ነው እንደው የቤት ስለማልችል እንደ የቀበሌ ቤትም ታገኝ በእርዳታ መልክ ነው ወይም ድንኳን ቢሰጠኝ ብዬ ነው የማመለክተው እንጂ ሌላ ምን አለኝ ብለ ነው አቶ አሰግድ ጌታቸው የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ ግን መንግስት እንደዚህ ያሉ ችግረኞችን በሜዳ አይጥላቸውም ብለው ነበረ። መንግስት እንደ መንግስት አቅጣጫ ያስቀመጠው ከዘጠና ሰባት ወዲህ የተሰሩ ቤቶች መፍረስ አለባቸው ብሎ ስፈርሱ ነው የነበረው በ20 በ202 እነዚህ ግን አሁን በህገወጥ መንገድ ግንባታውን የገነቡ ሰዎች ከ2005 2006 2007 ነው ወደ መጨረሻው አካባቢ ነው ወደዚህ የመጡትና በወቅቱ እንዲያቆሙ ተነግሯቸዋል። ግን ለሊት ለሊት ላስቲክ ወጥሮው ቆርቆሮ በቆርቆሮ የሆነ ነገር ሰርተው ቦታ ለመያዝ የተደረገ እንቅስቃሴ ነው እንጂ አብዛኛዎቹ ቤቶች ውስጥም ሰው አይኖርም። አብዛኛው ቦታ ላይ ገንብተው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታን ለመያዝ ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ደሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ ቤተሰባቸውን ይዘው ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስገባቸው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ ትናንት ሌሊት በአዳማ በደረሰው ከፍተኛ ጎርፍ አደጋ ሁለት ሰው መሞቱ ተነግሯል። ማምሻውን ባልደረባችን ጽዮን ግርማ ወደ አዳማ ደውላ አቶ ወንድሙ ኢብሳን አናግራለች። አብረን አዳማ ላይ እንግዲህ ጎርፍ ተከስቷል። ዝናብ ነበረ ዛሬ ትናንት ማታ ማለት ነው። ሊነጋጋ ሲል ወደ ዘጠኝ ሰዓት አካባቢ ኃይለኛ ዝናብ ዘንቦ ነበረ። ሁላችንም ስነጋ ነው እንግዲህ የደረሰውን ችግር ያየ ነው። ችግሩ የደረሰበት አካባቢ ሕዝብ ስጮ ነበረ። በጣም ድረሱልን ስሉ ነበረ እንግዲህ የሰማ የለም። ምክንያቱም ከንፋስ የቀላቀለ ዝናብ ነበር እና የተለያዩ ቦታዎች ላይ ነበር አዳማ ችግሩ የተከሰተው። በተለይ ቀበሌ ዜሮ ዘጠኝ ቀበሌ ዜሮ ሶስት ዜሮ ሁለት ና ዶሮ እርባታ የሚባል አካባቢ ነበር ችግሩ የደረሰው ና በጣም ቤቶች ጎርቷል። ይሄ የምትጠራልኝ አካባቢ በከተማው በየትኛው አቅጣጫ ነው? ዜሮ ዘጠኝ የሚባለው ገና ከአዲስ አበባ ወደ አዳማ ሲገባ ያለው ወይ ደግሞ ወንጂ ማዞር አካባቢ የሚባለው ትልቁ በቃ ከከተማው ይዞ የሚወጣው ቦይ አለ። ጎርፍ ትልቅ ጎርፍ አለ። የጎርፍ መንገድ በሱ ተከትሎ ያለው መንገድ ነው እዛት ዜሮ ዘጠኝ የሚባለው አካባቢ እሱ ዱሮም በተደጋጋሚ በጣም የሚነካውና የሚጎዳው አካባቢ ነው። ሌላው ዶሮ እርባታ የሚባለው በቦሌ በኩል አድርጎ ወይ ደግሞ ገንዳሀራ በላይ ያለው ነው። እዛ የሆነ ረባዳ ቦታ አለ። እዛ አካባቢ ነው። ዜሮ ሶስት ደግሞ በአርሲ ወይ ደግሞ አሰላ መውጫ እጅ በቀኝ ያለው ኤሪያ አካባቢ ነው እና እሱ ደግሞ ምንድን ነው ያው ከዜሮ ዘጠኝ የሚመጣው ጎርፍ ነው እዛም አካባቢ ሂዶ የሚያገኘው እና ጎርፉ አዳማ በተራራ ተከበበች ስለሆነች መውጫም የለውም። ጎርፉ ምን ጉዳት አስከተለ? ብዙ ነገሮች አድርጓል። ቤት ውስጥ ሰብሮ ገብቷል። አጥሮችን አፈርሷል፣ ግንብ ማለት ነው። ንብረት አበላሽቷል። ሰዎች በጣም ንብረታቸው የተጎዳባቸው ቤት ሞልቶ ነበረ። ጠዋትኛውን ስንሄድ ብዙ ቦታ ላይ አደጋ ደረሰ የተባለው አካባቢ ላይ ስንሄድ ቤት ሞልቶ ንብረታቸው ውሃው ላይ ተንሳፎ መውጫ ሁሉ አጥቶ ነበረ። ጎርፉ በብዛት ማለት ሞልቶ ውስጥ ሞልቶ ቤት ውስጥ ሞልቶ በጣም ብዙ ችግር አድርሷል። አሁን ይሄ ነው ያደረሰው ለማለት ባልችልም፣ ሌላው ያደረሰው አደጋ ጎዳና ተዳዳሪዎች አሉ። እንግዲህ ያው ቤተሰብ የሌላቸው ልጆች አሉ። ቦይ ውስጥ የሚያድሩ ልጆች አሉ። እስካሁን የተረጋገጠው ሁለት ልጆች ተወስዷል የሚባል ነው። እነሱም ያው ተገኝቶ ወደ ሆስፒታል ተወስዷል የሚል ወሬ ነው። እሱን አላየውም በእርግጥ ባይኔ። ግን ብዙ ልጆች ናቸው ቦይ ውስጥ የሚያድሩ እየተባለ ነው። ምክንያቱም ቤተሰብ ስለሌላቸው እከሌ ጠፍቷል፣ እከሌ የለም የሚል ሰው የለም። አሁን፣ ማምሻውን ከተማ ውስጥ ያለው ሁኔታ ምን ይመስላል ከጎርፉ በኋላ? እንግዲህ የከተማው ባለስልጣናት በብዛት የከተማ አስተዳደሩ ሁሉም በብዛት ሰክተሮቹ ችግሩ ተደረሰ የተባለ አካባቢ ላይ ነበሩ እና ህብረተሰቡንም ለመርዳት አንዳንድ ነገር ለማድረግ የጎርፉንም አቅጣጫም ያው አንዳንድ ነገሮችን ለመስራት ዶዘርም ሎደርም እዛው ነበሩ። እነሱም እዛው ነው እንግዲህ እስከ ማታ እዛው ነው የቆዩት የዋሉት እና አሁን ምንም መፍትሄ ያለው አይመስልም። ያው ቀን ዝናብ አልነበረም ዛሬ ጠዋት ትንሽ ነበረ፣ አሁን የለም። ማታ ደግሞ ሊዘንብ ይችላል። ከዘነበ ያው ተደጋጋሚ የሚደርስ ነገር ስለሆነ ያው እንደሚደርስ አሁንም ምንም እንትን የለውም። አሁን ደግሞ ዘገባችን እዚህ ወደ አሜሪካ ይመልሰናል። የዩናይትድ ስቴትስ ከብሪታንያ ግዛት ነጻ ያወጣችበትን ሁለት መቶ አርባኛ የነጻነት በዓል ዛሬ ሀምሌ አራት ቀን አክብራለች። አሁንም እያከበረች ነው። በመላው የሀገሪቱ ግዛት የሚገኙ ዜጎችም በዓሉን በሰልፍ ፣ ርችት በመተኮስ የሙዚቃ ስራዎችና ጨዋታዎች በማቅረብ ያከብሩታል። ትውልደ ኢትዮጵያውያንና እዚሁ ተወልደው ነገር ግን ኢትዮጵያዊ ደም ያላቸው አሜሪካውያንም በዓሉን በተመሳሳይ መልኩ ያከብሩታል። ትናንት ማምሻውን በዋሽንግተንና በሜሪላንድ ተዘዋውሬ እነዚህ ትውልደ ኢትዮጵያውያንና እዚህ ተወልደው ያደጉ አሜሪካውያን በዓሉን እንዴት እንደሚያከብሩት ጠይቂያቸው ነበር። ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን የነጻነት በዓል ዛሬ ሐምሌ አራት ቀን አክብራውላለች። ዜጎቿም የተለያዩ ዝግጅቶችን በማዘጋጀት አክብረውታል። እዚህ በዋሽንግተን ዲሲ በዓሉ በድምቀት ከሚከበርበት ቦታዎች አንዱ ዋሽንግተን ዲሲ የሚገኘው ብሔራዊ አደባባይ ነው። በዚህ አደባባይ አካባቢ በሚገኘው የጆርጅ ዋሽንግተን መታሰቢያ ሐውልትም ከደቂቃዎች በኋላ ደማቅ ርችት ይተኮሳል። ትናንት ማምሻውን በዋሽንግተንና በሜሪላንድ የሚገኙ ትውልደ ኢትዮጵያውያንና እዚሁ አገር የተወለዱ ግን ደግሞ ኢትዮጵያዊ ደም ያላቸው አሜሪካውያንን አነጋግሬ ነበር። ወይዘሮ ኢትዮጵያ አልፍሬድ አሜሪካ መኖር ከጀመረች በርካታ ዓመታት አስቆጥራለች። በዓሉን እንዴት እንደምታከብር ጠይቅያት ነበር። ኢትዮጵያውያኖች ዋሽንግተን ዲሲ፣ ቨርጂኒያ ሜሪላንድ ያሉ በዲሲ ሜትሮፖሊታን ማለት ነው የሚያከብሩት፣ እንደሌላው አሜሪካዊ ባርቢኪው በማድረግ እንደዚሁም ደግሞ አንዳንዶቹ ዳውንታውን ሄደው ወደ ዋሽንግተን ሞኑመንት ርችቱን በማየት አንዳንዱ ደግሞ ከሀገር ወጥቶ ዘመድን በመጎብኘት አንዳንዱ ደግሞ እንግዳ በመቀበል እና ኦፍኮርስ ኮርስ፣ አንዳንዴ ደግሞ እዚህ የኳስ ጨዋታ አለ። እዚህም ሊሆን ይችላል፣ ሌላ ምሴት ሊሆን ይችላል። እዚህ በሚሆንበት ጊዜ ብዙዎቹ የኳስ ጨዋታ ያያሉ። ያን እለት ማታ ደግሞ የመጨረሻ ምሽት ስለሆነ በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፋሉ ብዙውን ጊዜ ባርቢኪውንም ምኑንም በጣም አይደለሁኝም። ያው ከዘመዶች ጋር ቀን እንዲሁ ተገናኝተን ምሳን በላለን፣ ከዛ በኋላ እንለያያለን። እርግጥ ለልጄ ትንሽ ለየት ይላል። ወይዘሪት ቅድስት አባቷ አሜሪካዊ ነው፣ እናቷ ደግሞ ኢትዮጵያዊት። በዓሉን እንዴት እንደምታከብረው ትናገራለች። ወይም ባርቢኪው ሄዳለው ወይም የኳስ ጨዋታ ሄዳለው ወደው ሀገር ከሆነ ደግሞ ትራቨል አድርጌ ለኳሱን ሄጀ አያለው። አረበዛ እዚሁ አባቴ ጋር ሄጄ ባርቢኪው ያረጋል። ምናልባት ካሰኘን እዛው ዋሽንግተን ማኒመንት ሄደን ርችቱን እናየዋለን። አረበዛስ ቤት መዋልና መዝናናት ነው። ወይዘሪት ምርቃት ዶርሲ የኮሌጅ ተማሪ ናት። ተወልደ ያደገችው እዚህ አሜሪካ ነው። በዓሉን በደስታ እንደሚያከብሩት ትገልጻለች። አንዳንድ ጊዜ ዋይት ሀውስ ጋር ሄደን ሳር ውስጥ ቁጭ ብለን ፋይርወርክሱን እናያለን። እንደዛ ካልሆነ ደግሞ ሺካጎ ሄጄ አጎቴ ዲጄ ነው፣ ለቾዘን ፊው ዲጄስ ስለዚህ እሱን የእሱን ኮንሰርት እናያለን። ዋይት ሀውስ ጋር ሄደን ባርቢኪው እያደረግን ነው የምንበላውን እንደምናየው። እንደዛ ካልሆነ ቤት ሆነን ባርቢኪው እናደርጋለን። ምህረት በአለም ወጣት ናት። እዚሁ ተወልዳን ያደገችው አማርኛዬ ገና በማደግ ላይ ነው ስትል ፈራ ተባያለች። አስተያየቷን ሰጥታለች። ቤተሰቤ ከአባቴ ጋር ከከዝኖቼ በሙሉ ዲሲ እንሄዳለን ና ፋይርወርክስ እናያለን። አንዳንዴ ሆቴል ሩፍታ ፔደን እናያለን። አንዳንዴ አን ናሽናል ማቁጭ ብለን ፋይርወርክስ እናያለን። አንዳንዴ ሙዚቃ ይጫወታሉ። ስ በጣም ደስ ሚል። ጋሪንግ ነው ቤተሰብ በሙሉ የሚመጣ ነገር ስለሆነ ደስ ይላል። ሶስቱን ወጣቶች ነጻነት ለእነርሱ ምን ማለት እንደሆነ ጠየኳቸው። ከያየሁት ዓለም አገሮቹ በደምብ እውነተኛ ነጻነት ያየሁት እዚህ አሜሪካ ነው እና በቃ ይሄ ኮንስቲቱሽኑ እንዳለ የተሰጠን መብት የተሰጠን ከሌላ ሀገሮች ይለያል። ለኛ ደግሞ በሀይል ጥሩ ነው። እኔ እወደዋለሁ። እኔ የምፈልገውን ማለት ችላለው። ሌላ ሀገሮች ይሄ በሃይማኖት በምናምን መናገር አይችሉም አይደለ? እዚህ ሀገር ግን ነጻነት፣ በማውራትም ነጻነት አለን። እንደፈልገን መኖር እንችላለን። ሌላዎቹም እንደፈለጉ መሆን ይችላሉ። ነጻነት ማለት እኔ ዘፋኝ መሆን ከፈለግኩ ዘፋኝ መሆን ይችላለሁ። ትምህርት ቤት መሄድ ከፈለግኩ ትምህርት ቤት መሄድ ይችላለሁ። ነጻነት ሁሉን ነገር ነው ነጻነት። ሁሉንም ኦፖርቹኒቲን ወስዳለው። ኮሌጅ ሄዳ አሁን ኮሌጅ ገብቻ አለው ኮሌጅ ገባ ሄዳለሁ። ኤጁኬሽን አይና አገኛለሁና ሆፕፉሊ ዶክተር ሆናለሁ። እሱ የኔ ነጻነት እሱ ነው። ለእኔ ነጻነት ኦልዌዝ ሪማይንድስ ሚ ኦፍ ኢትዮጵያ ቢካዝ ከሁሉም አፍሪካዊ አገር ኢትዮጵያ ነው ኢንዲፔንደንት ሆኖ ፎር ዘ ሎንግስት ታይም ብቻ ሳሁን ኢትዮጵያ አሁን ኢትስ ቬሪ ኢትስ ቬሪ ሃርድ ብዙ ነገር ለማድረግ ነው። እሱ ነጻነት ታት ዘ ጋቨርመንት ግን የ ካን ዱ አኒ ቲንግ አባውጥ እየ እዚህ አሁን ዊ ሀቭ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ፐርስ፣ በጣም ብዙ ፍሪደም ነጻነት ነገሮች አሉ። አይ ቲንክ ታት ቬሪ ኢምፖርተን ጥሩ አገር ለመሆን። ቅድስት ምርቃት ና ምህረትን ነበር የሰማችኋቸው። ነጻነት ማለት የሰዎች መብት በእኩልነት መከበር ነው ይላሉ። እሱን ደግሞ በአሜሪካ እየኖሩት እንደሆነ ገልጸው ልኛል ጋድ ብለስ አሜሪካ ያደመጣችሁት ሬ ቻርልስ ነበረ። ለኢንዲፐንደንስ ዴ የሚዘፈን ሙዚቃ ነው። መስታወት አራጋው ደግሞ በስልክ ኢትዮጵያውያንን አስተያየት ጠይቃ ነበር። እሱን እስቲ ናስደመጣችሁ ዛሬ የዩናይትድ ስቴትስ የነፃነት ቀን ነው። በመላው የዩናይትድ ስቴትስ ግዛቶች ከትላንት ምሽት ጀምሮ በታላቅ ድምቀት በመከበር ላይ ይገኛል። ታላቋ ብሪታንያ በዋናነት ታስተዳድራቸው ከነበሩት አስራ ሶስት ግዛቶች ውስጥ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በጁላይ ሁለት በ ሺ ሰባት መቶ ሰባ ስድስት ነጻ ወጣች። ይህ ዓመታዊ ታላቅ በዓል የበጋ ወቅት ላይ በመሆኑም ቤተሰብ ዘመድ አዝማድ፣ እንዲሁም ጓደኛ የሚገናኝበትና በጋራ የሚከበር በዓል ነው። በበዓሉ ዋዜማ ወደ ሰማይ የሚተኮሰውን የርችት ጥበብ በማየትና በማድነቅ ነው የሚጀምረው። ነዋሪነታቸው በዚህ በዩናይትድ ስቴትስ የሆኑ ጥቂት ኢትዮጵያውያንን በስልክ ደውለን ይህንን በዓል እንዴት እንደሚያከብሩት ጠይቀን ነበር። ነፍስ አውቆ ወደ አሜሪካን ሀገር ለመጣ ኢትዮጵያዊ እንደ እኔ ማለት ነው፣ ሁለቱንም በዓል አብሮ ነው የሚያከብረው የሚመስለኝ። በተለይ ዋና ዋናዎች በዓላት እንደ አዲስ አመት፣ ፋሲካ ከኢትዮጵያ ብዙ በተለየ ሁኔታ አናከብረው። ኢትዮጵያ ስናከብረው በነበረው ከቤተሰብ ጋር ከጓደኞች ጋር የሆነን ነው ብዙ ጊዜ የምናሳልፈው ይህን በዓላት። ሮም ሲኖሩ እንደ ሮማውያን ይባላል አይደለም። በአሜሪካ ሀገር ስትኖሪ ለምሳሌ እንደ ኢንዲፐንደንትስ ዓይነት ጁላይ ፎርን ስታከብሬ አሜሪካውያን እንደሚያከብሩት አድርገን ለማክበር እንሞክራለን። ባለፉት ጥቂት አመታት ከጓደኞች ከቤተሰቦች ጋር እየሆንን እየጠበስን እየበላን እንጫወት እንውላለን፣ እናመሻለን ቤት ውስጥ። ስንት አመት ሆነህ እዚህ ሀገር ስትኖር? አስራ ሁለት አመት ረሳ ነው። የኢትዮጵያውያንም በዓል የዚህንም ሀገር በዓል ማክበር። ቤተልሄም ሰለሞን እባላለሁ። የት አካባቢ ነው የምትኖረው? አሁን የምኖረው ባልቲሞር ሜሪላንድ ውስጥ ነው። ከኢትዮጵያ ወደዚህ መጥተሽ መኖር ከጀመርሽ ምን ያህል ጊዜ ሆነሽ? ዘጠኝ አመት ሆነኝ። በእነዚህ ዘጠኝ ዓመታት ውስጥ እንግዲህ የኢትዮጵያ በዓላቱም አሉ የምናከብራቸው፣ እንዲሁ ደግሞ በዚሁ በአሜሪካን ሀገር ደግሞ በዓላቱ በዓላቱን እዚህ ሀገር ያስተዋልኩት አንድ ነገር እንደ ሀገራት በዓል ነው ተብሎ ተዘግቶ ቤታችን ቁጭ ብለን በዓልን ለማክበር ብዙም ጊዜው የለም። እኔ ግን ፍቃድ ስሞላ ወይም ፍቃድ ስወጣ ሞጣው የሀገራችንን ባህል ነው። ገናን፣ ፋሲካን፣ እንቁጣጣሽን። ፋሲካ ደግሞ ቤተ ክርስቲያን አድረን ስለሆነ የምናሳልፈው። የኢትዮጵያን በዓላቶች በሙሉ አከብራቸዋለሁ። ልጆቼም የሚያስተውሉን የሀገራችን የኢትዮጵያን በዓላት ቤት ውስጥ ስናከብር ነው እና አሁን ገና ሲሆን ሁለት ገና ነው እኛ ቤት የሚከበረው ምንድን ነው ልጆቹ? የገና ስጦታ የገና በዓል እንድናከብር ስለሚጠብቁ የገና የፈረንጆቹንም አከብራለሁ፣ የኢትዮጵያውያኖቹንም አከብራለሁ። አሁን እንግዲህ አሜሪካን ሀገር ያው ትምህርት ቤት ተዘግቶ ልጆች የበጋ ነው የሚባለው በዚህ ሀገር፣ አሁን የፀሐይ ወቅት ነው ቆንጆ አየር የሚወጣበት ያለበት ሰዓት ነው እና ልጆቹን ሰብስበን ይዘን እንግዲህ አሁን ሄርሺ ፓርክ ነው ያለ፣ ነው ወደ ፔንሲልቫኒያ አካባቢ ነው ያለ፣ ነው እዛ እያከበርን ነው ለልጆቹ እንግዲህ እንዳልኩሽ ነው የሚያውቁትን ያደጉትን እዚህ ስለሆነ አብዛኛው የሚያከብሩትን የሚያውቁትን ይህንን ነው። የሁለት ሀገር ሰዎች ሆነን ነው የምናከብረው። በጣም ነው የማመሰግነው ቤተልሄም። እኔም በጣም መልካም በዓል ለሁላችን። ወደ ዘጠኝ ዓመት እንደውም አሁን የሚቀጥለው ሳምንት ላይ አስር ዓመት ይሆነኛል። በዚህ በአሜሪካን ሀገር ስትኖር ሁለት በዓላት ነው የምታከብረው ማለት ነው። የኢትዮጵያ ባህሎች በእኔ ምክንያት ነው የማከብረው በእኔ ና በባለቤትን፣ ግን የዚህ ሀገር በአመት በዓሎችን ደግሞ ሳትወጂ በግድሽ ልጆችሽ ያስከብሩሻል። ምክንያቱም ለልጆቻችን ትምህርት ቤት ውስጥ እንደዚህ አይነት ትላልቅ በዓል በተለይ የጁላይ ፎሩ የነጻነት ቀን አቸው ምናምን ስለሆነ በብዛት የሚነግሯቸው ስለዚህ ሀገር ዓመት በዓል ስለሆነ ትምህርት ቤታቸውም ሄደው የግዴታ ስለዚህ ነገር ማውራት ስለሚፈልጉ የግድ ለነሱ ስቲ የምታከብሪያቸው የውዴታ ግዴታ የሆኑ በዓሎች አሉ እና ከዚህ ውስጥም አንዱ ጁላይ ፎር ነው። እንደሚታወቀው ትልቅ በዓል ነው። ለአሜሪካን ዋሽንግተን ዲሲ ወደ ሊንከን ሜሞሪያል አካባቢ ትልቅ የእርችት ተኩስ ዝግጅት አለ እና ይሄ ደግሞ እጅግ በጣም ብዙ በርካታ አሜሪካዊ ከዚህ ዋሽንግተን ዲሲ አካባቢ ብቻ ሳይሆን ከተለያየ አካባቢ ተሰብስበው በትልቅ በዓል የሚከበር በዓል ነው። እናም ቨርጂኒያ አካባቢ የሆነች ተራራ አለች፣ በደንብ የምትታይ እዛ ሄደን ነው የምናከብረው በብዛት። ከዛ ባሻገር ግን ቤት ውስጥ ራሱ የባርቤኪው ቤተሰብ ተሰብስቦ ያው የሴኔ ጾም የማይጾመው ማለት ነው ወደ እጅ ስጋ መጥበስ፣ ስጋ ተጠብሶ ፐርቸስ ተብሎ ቤተሰብ ተጠራርቶ ልክ ትልቅ በዓል ደረጃ የሚከበር ነው። የኢትዮጵያ ባህልንስ እንዴት ነው የምታከብረው እዚህ በአሜሪካን ሀገር ስትኖር? ኧረ የኢትዮጵያ ባህልማ በደንብ በወግ በማድረግ የሚከበር ነው። ምክንያቱም አንዱ ትልቁ እኛ የሚናፍቀን ነገር የኢትዮጵያ ባህል ነው። ምክንያቱም ጭሶ የለም መኖ የለም በግ ግቢ ውስጥ ማረዳቸው የሚና በግ እንኳን ለማረድ ሁለት ሰዓት ሶስት ሰዓት ነርተን ሄደን በግ አርደን ዱለቱን ሰርተን ምን ብለን እንደ አመት በዓል ዳቦ ተደፍቶ ተቆርሶ በስርዓቱ ቡና ተፈልቶ በጠዋት ማታ ቤተክርስቲያን ታድሮ ቤተሰብ ተሰብስቦ ወንድሞች እህቶች ተጠራርተን በሰላም በደስታ ነው የምናከብረው የኢትዮጵያን ባህል ወግ ማድረጉን በጠበቀ መልኩ። መቼም ያው ሰው ባለበት ሀገር ላይ ነው ሁሉንም ነገር መልመድ ያለበት። ስለዚህ ባለንበት ሀገር ሁለት ዓመት በዓል እንድናከብር ብንወድም ባንወድም አስገድዶ ባህሉ እንድናከብር ያደርገናል። የጋቢና ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ የነበር ነው እኔ ሱራፌል ሽፈራውና ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሩ ነው። ጽዮን ግርማ አብሬ ከሱራፌል ሽፈራው ጋር ሳስተናግዳችሁ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Now this nation that I love is falling under attack. A mighty sucker punch came flying in from somewhere in the back. Soon as we could see.